የዚያድ ባሬ መንግስት ከወደቀ ከሃያ ዓመታት በፊት ጀምሮ ሶማሊያ በርስ በርስ ጦርነት በስደትና በረሃብ የምትታወቅ የምስራቅ አፍሪካ ቀንድ ሀገር ናት። ችግሮቿን ለመፍታት የተለያዩ ጥረቶች በዓለም አቀፍ ደረጃ ቢደረጉም አልተሳኩም ይባላል። አሁን ሶማሊያን ካለችበት ችግር በዘላቂነት ለማውጣት በመንግስታቱ ድርጅት አስተባባሪነት ዓለም አቀፍ አጋርነትን ሶማሊያ እንድትመሰርት ተደርጓል የሚል ወሬ ተሰምቷል። በጉዳዩ ላይ የተባበሩ መንግስታት ድርጅት ረዳት ቃል አቀባይ ፍሎረንስ ያሶቶ የሚከተለው ማብራሪያ ለዶችቨለ ሰጥተዋል። ዘ ስፔሻል ሬፕሬዘንታቲቭ ኦፍ ዘ ዩን ሴክሬታሪ ጀነራል ፎር ሶማሊያ ማይክል ኪቲንግ በሶማሊያ የመንግስታቱ ድርጅት ዋና ጸሐፊ ልዩ ተወካይ ማይክል ኬቲ ያደረጉት ውይይትና ምክክር በመልካም በጎ ምላሽ የታጀበ መሆኑን በመግለጽ የተሳካ ነው ብለውታል። ስምምነቱም ቁልፍ ከሆኑ የሶማሊያ ችግሮች አንዱ የደህንነት ጉዳይ ነው። እሱም በፕሬዝዳንቱ የሚመራ ምክር ቤት ነው። እሱም ማጠናከር፣ የፌዴራል መንግስቱን ክልሎች ማጠናከር፣ በድርቅ የተጎዱ አካባቢዎች እንዲያገግሙ ማድረግና ሙስናን መከላከል ላይ ያተኮሩ ናቸው። በዚህ ዓለም አቀፍ አጋርነት ላይ የተሳተፉትም አሜሪካ፣ ታላቋ ብሪታንያ፣ በሶማሊያ የአፍሪካ ህብረት ተልእኮ፣ የምስራቅ አፍሪካ በይነ መንግስታት ባለስልጣናትና የአውሮፓ ህብረት ናቸው። የሶማሊያን ጉዳይ በቅርበት የሚከታተሉና የሚያውቁት የማህበራዊ ሳይንስ ምሁሩ ዶክተር እስማኤል ጎርሴ አጋርነቱ አይጠቅምም ይሉና ማብራሪያቸውን ይቀጥላሉ። አይሰራም ብዬ ማየው፣ አንደኛው ይሄ ለመጀመሪያ ጊዜ አይደለም እዛ አካባቢ የሄዱት። የተባበሩት መንግሥታት ድርጅት ይላል ለመጀመሪያ ጊዜ፣ ከዚህ በፊት እዛ አካባቢ ሄደው ነበረ እና እዛ አካባቢ ሲሄዱ ምንድነው፣ ኢቨን በዓለም ደረጃ እንደ ራሽያ፣ ቻይና ለምሳሌ የሚድል ኢስት አካባቢ የአረብ ሀገሮች አላሳተፈም። ያ አንዱ ትልቅ ችግር ነው ነው እና በመጨረሻ ላይ ነገሩ ሳይሰራ ነው ከዛ አካባቢ የወጡት። በሌላ በኩል ብናየው ደግሞ በተለይ በአሁኑ ጊዜ በሶማሊያ ውስጥ በጣም የሆነ መጥፎ ድርቅ ነው ያለው። ከድርቁ ጋራ በተለይ የተባበረ መንግስታት ድርጅት በዛ ብዙ ሊረዳ ይችላል። እና ሌላው ደግሞ ከዚህ በፊት አንዳንድ ነገሮች ያደረጉት አለ። ለምሳሌ ያለውን መንግስት አንዳንድ ትሬኒንጎች መስጠት፣ በዛ በኩል ጥሩ ነው ብዬ ነው የምገምተው። አጋርነቱ ይህ ብቻ ነው እንዴ? በሌሎች መስክ የሚደረጉት የገንዘብ ድጋፎችስ አልኳቸው ዶክተር እስማኤልን ለሶማሊያ ኖ። ይሄ ገንዘብ ይወጣል ይባላል፣ ግን ከኬንያም አያልፍም። ገንዘብ እኮ ከዛ አካባቢ አያልፍም። አንዳንድ የተማሩ ኤሊቶች ይጠራሉ፣ ከዛ ወረቀቶች ይጻፋል፣ አንዳንድ ሰዎችን ያነጋግራሉ፣ ምንድነው ኢንፎርሜሽኖችን ይሰበስባሉ። ያ ነው፣ በዛ ነው የሚጠቀሙት ማለት ነው። አሁን ለምሳሌ የተባበሩት መንግስታት ድርጅት ምንም አይነት ነው ቢሮ የለውም ሶማሊያ ውስጥ ሁሉ ነገር የሚያስተዳድረው ከኬንያ በኩል ነው። ማለት ይሄ ነው ትልቁ ችግራቸው። እንደ ሳተላይት ሆኖ ነው የሚያስተዳድረው። ለዶይቸ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።